መዝናኛ እንደ አብዛኛዎቹ የእርሷ ትውልድ ድምፃውያን መስፈን የጀመረችው በከፍተኛ ኪነት ቡድን ውስጥ ነው። ማዘጋጃ ቤት የባህል አዳራሽ፣ ከዚያም ራስ ትያትር ሰርታለች። ታዋቂ ለመሆን ብዙ ጊዜ አልወሰደባትም። ኢትዮጵያ ውስጥ የራሷን ጨምሮ በተለያዩ የምሽት ክበቦችም ትዘፍን ነበረ። ድምፃዊት አለም ከበደ አሁንም በምትኖርበት በአሜሪካን በዚሁ ሙያ ላይ ነው የምትገኘው። የምሽቱ የመዝናኛ ዝግጅታችን እንግዳ ናት አብራችሁን ቆዩ። አራዳ ካለም ከበደ ተወዳጅ ዘፈኖች አንዱ ነው። አሜሪካን ከሄደች ከሰራችው ከአራዳና ኢትዮጵያ እያለች በካሴት ካወጣችው አተረማመሰው ከተሰኘው ሁለተኛው የሙዚቃ አልበሟ በፊት ከሌሎች ድምፃውያን ጋር ለመጀመሪያ ጊዜ በካሴት ያወጣችው የሕዝብ ዘፈኖች አለምን ይበልጥ ያስተዋወቋትና ተወዳጅነትም ያተረፉላት ስራዎቿ ናቸው። ከስምንት ዓመት በፊት ደግሞ አንድ የሙዚቃ አልበም ሰርታ ነበረ። ይሁንና ለህዝብ ሳይቀርብ ቀርቷል። ዝግጅቶቹ አልቀው ቱታውዘንድኤት ላይ ለህዝብ ማቅረብ የሚገባኝን ነገር እኔ በራሴ ውሳኔ ሌላ ሁለተኛ ፕላን አደረግኩት። ለምን በቂ መስሎ ስላልታየኝ ማለት ነው። ምን ነበረ ቅሬ ያለሽ? ቅር ያለኝ ያው በቃ ቀረፃው ላይ እና ደግሞ አንዳንድ የግጥም ሁኔታዎቹ ብዙም አረካሁበትም። ድምፄ በጣም ሩቅ ነገር ነበር የሚሰማኝ የነበረው ሲቀረጽ። ያ ያ ነገር ለህዝብ ሲቀርብ እኔ ከተሰማኝ ሰውም ደግሞ ለጆሮ ላይስማማው ይችላል በሚል ያንን ሀሳብ ቀየሬ ድጋሚ ከሌላ ከአበጋዝ ጋር አብሬ ሰርች ያለውኝ ምርጫ የሱ ስለነበረ፣ አሁን ግን ቢዞታው በጣም ጥሩ ነው ያለው ስለረካውበት ለህዝብ አቅርቤዋለሁ ማለት ነው። በራስሽ ውሳኔ ነው ወይስ ለሌሎች አሰምተሽ፣ የለም እዚህ ጋር የሚቀረው ነገር አለ፣ ይሄ ብሻሻል የሚል አስተያየት የሰጡሽ ባለሙያዎች ነበሩ? ከለፋውበት ገንዘብ ከወጣበት አኳያ በጣም ለመወሰን ራሱ ያዳገታቸው ሰዎች ነበሩ። በሁለተኛ ደግሞ ደረጃ ደግሞ እንደ ሀሳብ ድጋሚ ስራ ሳይሆን ይሄ ነገር በጣም ቅር ብሎናል የሚለው ነገር በዙሪያ ያሉት ሰዎች የሚያሰማኋቸው ሰዎች የተወሰነ ገፋ ብለው ባይነግሩኝም የእነሱ ስሜት ስለገባኝ እንደ ሁለተኛ ሀሳብ ይህንን ነገር ሳቀርብላቸው በጣም ነው የተስማሙት። ያው እኔም ደግሞ ቢስማሙም እንኳን ሁለተኛ ሶስተኛ ደረጃ መወሰን የምችለው እኔ ብቻ ስለነበርኩ ጉለቱ በጣም ስለታወቀኝ ወስኛለሁ። በአሁኑስ ምን ያህል ረክተሻል? አስራ ሶስቱም ዘፈኖች ላይ ትልቅ እምነት አለኝ። እያንዳንዱ ዘፈን በጣም በጣም ከሚገባው በላይ ደስ ብሎኝ በግጥሙ በዜማው፣ በትልቁ ደግሞ በሙዚቃው ደግሞ በጣም ትልቅ ኮንፊደንስ አለኝ። በቀረጻ ደረጃ ከሰራው ስራዎች ሁሉ ይበልጥብኛለን ነ አለም ተደስቼበታለሁ በምትለው በአዲሱ አልበሟ ስለተካተቱት ዘፈኖች የተናገረችውን ወደ ኋላ ላይ እንሰማዋለን። ለአሁኑ ወደ ዘፈኑ አለም እንዴት እንደገባችና በዚህ ሙያ የት የት እንደሰራች የተናገረችውን እንስማ። ከከፍተኛ ኪነት ጀምሮ ነው የጀመርኩት። ወደ መጨረሻው እና ደግሞ ወደዛው ወደ ሰማኒያዎቹ ላይ ነው የጀመርኩት። ትምህርት ቤት ነበርኩኝ፣ ሃይ ስኩል ነበርኩኝ። የከፍተኛ ኪነቱን ብዙ አልሰራውኝም፣ ግን ወዲያው ወደ ባህል አዳራሽ መዘጋጃ ቤት ወደሚባለው እዛ ጋር ጀመርኩኝ። እዛም ብዙም አላገለገልኩም፣ አንድ አመት ያህል ምናምን ሰርቼ ወደ በስራ ምክንያት ወጣልኩኝ ወደ እስራኤል ሀገር። ከዛ ደግሞ ተመልሼ ራስ ቲያትር ሰርቻለሁ የተወሰነ ጊዜ። ከዛ በኋላ በተለያዩ ናይት ክለቦች ራሴን ቤት ከፍቼ ትንሽ ጊዜ ሰርቻለሁ። ከዛ እድሉን አግኝቼ ደግሞ በቃ ቱር እያደረኩኝ እዚህ ሀገር ገባሁኝ ያለሁበት ቦታ ነኝ ያለሁት፣ ማለት ነው። ከአራዳ በፊት አተረማመሰው የሚለው ዘፈን በአብዛኛው የምታወቅበት እሱ ነው። ከዛ በፊትም እንደዚህ የህዝብ ዘፈኖች ኮሌክሽን አድርጌ ከሙያ ጓደኞቼ ጋር ሰርቻለሁኝ፣ የህዝብ ዘፈኖች የሚባል ማለት ነው። እሱን አቅርቤ አለሁ። እንግዲህ የመጀመሪያ ስራ ይዞ መውጣት ብዙን ጊዜ ቀላል አይደለምና፣ እንዴት ተሳካልሽ ያኔ? እውነት ለመናገር ይኸውልሽ በዛን ጊዜ ራስ ቲያትር ተቀጥሬ የነበረ ይህን ስራ ስሰራ ማለት ነው። ኮሌክሽኑን በቃ እንደዚህ ኮሌክሽን ስራ መስራት እፈልጋለውና እንደ የሚያምርብሽን ዘፈን ይህንን ይህንን ዘፈን ትዘፍንልኛለሽ ወይ ሲለኝ ኦኬ አልኩት። መሀሌት ሙዚቃ ቤት ይባላል። ፀሐዬ እዚህ ሀገር ነው ያለው። አሁን አጋጣሚ የሆነው ያን ስራ ሰራን። በቃ በጣም ተወዳጅ ነበረ ብና ሁላችንም በየስታይላችን ዘፈንን እና በቃ በጣም ጥሩ ነበረ። ከዛ ደግሞ የቀጠለው አተረማመሰው ነው። እሱም ዘፈን በጣም ኃይለኛ ነበር። በየናይት ክለቡ ብዙ ዘፋኞች ይጫወቱታል እስከኔም ጭምር ማለት ነው። በለው በለው በጣም ታዋቂ ነው እስካሁን ድረስ ሁሉም ቦታ በለው በለው ሳይባል አይታደርም። ፍራይዴና ሳተርዴ በለው በለው በለው በለው በለው በለው በለው በለው በለው በለው በለው በለው እኔ አውቅበት አለው ሰላስ ወድ ሰው አሳዝኜ እንጂ አስቀይሜ ያለድ እርግቡን ሲያጠምዱ ጥሪ ያሳዩ ነው። ዋሽቶ እንደማስታረቁ ዋሽቶ ለዩመን ነው። አይ አይ አይ ወደዚህ ሙያ የገባሽው ከከፍተኛ ኪነት ጀምሮ ነው። ያኔ በልጅነት እንደው በዚህ ሙያ ለመሰማራት ወይም ወደዚህ ሙያ ለመሳብ አራያ የሆኑ ድምፃውያን እነማን ናቸው? ገና ከፍተኛ መስኪነት ስጀምር የአስቴርን ዘፈን ነበር ብጫወተው የነበረው። ወፌላላ የሚል ዘፈን ነው፣ እሱን የዘፈንኩት። የአስቴር ዘፈን በአንቺ ድምፅ ምን እንደሚመስል ብዙ አድማጮች መስማት የሚፈልጉ ይመስለኛል። ልሞክር ጎብኘት አድርጌውና ሰፈሩ መንደሩን እያዋለ ነገር ንገሪኛ ዳሩን ንገሪኛ ዳሩን። ይሄ ነው የመጀመሪያ መድረክ ላይ የወጣሁበት ዘፈን። ወደ ቅርብ ጊዜው የዓለም የሙዚቃ ስራ ስንመለስ በአዲሱ አልበሟ ኢትዮጵያና አሜሪካን የሚገኙ የተለያዩ የዜማና ግጥም ደራሲዎች ተሳትፈዋል። ከኢትዮጵያ መሰለ ጌታ፣ አሁን ሱራፌ ላበበ፣ ብስራት ጋረደው፣ ዳዊት ተስፋዬ፣ ከዚህ ደግሞ ተመስገን አፈወርቅ፣ ጌራ ወርቅ፣ ነቃ ጥበብ፣ ሶስና ታደሰ፣ አሳየ ዘገየ ታምራት አበበ፣ እነዚህ ሁሉ ባለሙያዎች የተሳተፉበት ስራ ነው። ከዛ ደግሞ አሬንጅመንቱ ጋር ስትመጨ እድለኛ ሆኜ ከአበጋዝ ክብረ ወርቅ ጋር ነው የሰራሁት። ከኢትዮጵያ እየተመላለሰ ነው ይህንን ስራ የሰራልኝ። ዓለም የተለያዩ ደራሲያን የዜማ የግጥም አዘጋጆች ናቸው በዚህ ስራ የተካፈሉት። ከአስራ ሶስቱ ዘፈኖች እንደው እንደምፈልገው ሆኖልኛል የምትዩ ዘፈን የትኛው ወይም የትኛዎቹ ናቸው? እያንዳንዱ ዘፈን የራሱ የሆነ ፓወር አለው። የራሱ የሆነ ያዘያም ስልት አለው እና የመጀመሪያው ዘፈን ደስ ይለኛል ቅኝቱ። የግጥሙ ርዕስ ሰለሞን ነው የሚለው ጥበቡን ጥበቡን የህይወትን ቋጠሮ የመፈታበትን

የሲዲው መጠሪያ ስም አቀላለጠው ነው የሚለው። አቀላለጠ ያለችው ሶስና ታደሰ ናት። የግጥሙ ደራሲ ናት እሷ ናት እንደዛ ያለችው። ሸማህን ጥላ ውሰድ ያ ምንድን ነው? ባህላችንን እንዳንረሳ በዛ ላይ ደግሞ የሴቶችን ክብር ጥሎሽ ጥለህ ውሰድ እና ያው ደግሞ አቀላለጠው የተባለ ፍቅር ማንንም ማያቀልጠው የለም እና ስለወደዳት ያንን ነገር ማድረግ አለበት አይነት ነገር ነው የግጥሙ አይዲያ የማምነሽ

ኑሮዋን አሜሪካን ካደረገች 18 ዓመት የሆናት አለም እንደ ኢትዮጵያ ሁሉ በአሜሪካንም እያልተለያት የሰው ፍቅር ከምንም በላይ ደስተኛ አድርጎኛል ትላለች። ከጀመርኩበት ጊዜ ጀምሮ እስካሁን ድረስ ባለው ለእኔ ፍቅር እየበዛ ላይ ነው ያለው። ክብር ምስጋና ለመድኃኒዓለም ለምን እኔ አሁን እያየሁት ያለው ነገር የማላምነው ነው። አሁን በዚህ መጨረሻው ካሴት ላይ አሜሪካ ሀገር ሀሳ ስምንት አመት፣ ቀላል ነገር አይደለም። ከኮሚኒቲው ጋር በጣም ኢንቮልቭ ታደርጊያለሽ። በዛ ላይ እንደዚህ አይነት ዝግጅት አለ፣ ባካችሁኑ እና ከጎኔ አብራችሁኝ የደስታ የተካፋይ ሁኙ ብዬ ስነግራቸው በእውነት ነው የምልሽ ቦታው እስኪጠብ ድረስ መኪና ማቆሚያ እስኪጠፋ ድረስ። ከፍቅር በላይ ምንም ነገር የለም። ፍቅር ብቻ ነው የሰውን ልጅ የሚገዛው። በምንም የማላገኘውን ነገር ወገኖቼ ከፍለውኛል። ተመልሼ ሀገሬን ብገባ ይሄንኑ ነው የማገኘው። በጣም ደስተኛ ነኝ። ብዙ አመታት ነው በዚህ ሙያ ውስጥ ያሳለፍሽው፣ ነገር ግን አሁን ድምፅሽ በጣም ጥርት ያለ የመጀመሪያው ድምፅሽ እንዳለ ይመስለኛል። ቀደም ሲል የአስቴርንም እንደዚሁም የራስሽንም ዘፈኖች ስትዘፍኝልን፣ እንደው ምን ያህል ጥንቃቄ ታደርጊያለሽ ለድምፅሽ? ኤክሰርሳይዝ እሰራለሁ። ከመብላት ከመጠጣት ሌላ አሁን ለምሳሌ ለድምፅ አፌክት የሚያደርጉ ነገሮች ቤት የምጠቀመው ነገር ምንም ነገር የለም። እና ደግሞ የእኔ ብቻ ጥንቃቄ ሳይሆን ይሄ እግዚአብሔር ስጦታ ነው ብዬ ነው የማስበው። በራሴ ድምፅ ስኬሎችን ምናምን ሞክራለሁ፣ ያው ዝም ብዬ ቁጭ አልልም። ዓለም የሁለት ወንዶች ልጆች እናት ናት። ጓደኞቼ የምትላቸው ልጆቿም ድጋፍ ተለይቷት አያውቅም። ልጄ በጣም ሙዚቃ ይወዳል፣ በቃ ዘፈን ይወዳል። እና ደግሞ አድማጭ ነው ያው እዚህ ሀገር ታውቂያለሽ፣ ትንሽ ወደ አማርኛው ብዙም የሉም። ግን እሱ በጣም ደስ ይለዋል፣ ይወዳል ሙዚቃ። ትንሹ ብዙም አይደለም። እንደውም በጣም ነው ሰፖርት የሚያደርጉኝ ሁለቱ፣ ሰርሳይስ አብሬያቸው ሰራለው። በቃ ጓደኞቼ ናቸው ልጆቼ። ስለዚህ ሞር ከነሱ ብዙ ጥሩ ነገር ወስዳለው ማለት ነው። ወደፊትስ ምን አስበሻል? ምናልባት ከምን ያህል ጊዜ በኋላ ደግሞ ሌላ ካሴቴ የማውጣት ሀሳብ አለሽ ወይስ እንዳሁኑ አስራ ምናምን ዓመት መጠበቅ አለብን? አይ አስራ ሁለት ዓመት ምናምን አይጠበቅም። ከዚህ በኋላ በአስራ የሚሄድ ነገር የለም። እንግዲህ ሁሉ ነገር በትኩሱ ነው። ሁሉ ነገር ስለሆነው ተመስገን። እንድትረሽ የሆነች ስራ መስራት በጣም ከባድ ነው እና ግን ያ ነገር የሚደገም አይመስለኝም ከዚህ በኋላ። አሁንም ደግሞ ለወደፊቱ ስራ የሚያዘጋጅህ ሌላ ነው ያለኝ እንጂ ነው የምለው ነገር የለም። የዓለም የወደፊት እቅድ እንዲሳካላት በመመኘት በዚህ ዘፈኗ የምሰናበታችሁ ሂሩት መለሰ ነኝ። ደህና ቆዩኝ።